በዚህ ህገወጥ የሆኑ ስደተኞች መተባበር የሚገኝበት ምክንያት የለም። እኔ የተባበርኩት ህይወት ለማዳን ነው። በአደጋ የሚገኙ ስደተኞች ባህር ውስጥ ሆኖ እርዱን የሚል የእርዳታ ጥያቄ ሲያቀርቡልን ለሚመለከተው አካል የጣሊያን የባህር ኃይል ጽሕፈት ቤት ደውዬ በዚህ ሁኔታ ይገኛሉና እርዳታ እንዲሰጧቸው ይሄ ማሳወቅ ነው እንጂ ሌላ ያደረኩት ህገ ወጥ ስራ የለም። ደግሞ እስካሁን መርማሪው፣ ህግ አክባሪው ጣሊያን የቀረበልኝ ክስ የለም ብቻ መርመራ ያደረግ ነው የሚል ካልሆነ መርመራ አድርገን ህገ ወጥ የሆነ ስራ ሰርታል የሚል የቀረበልኝ ክስ የለም። ቮስ ሄስቲያ ሴቭ ደ ችልድረን የህፃናት አድን መርከብ ሁለት የፀጥታ አባላት ስሞ እንደጠቆሙ አቃቤ ህጉ መግለጫ እንደሰጡ ተዘግበዋል። ስለዚህ ስምን ይላሉ አባ ብዙ ሰው ነው ስሜ የሚጠራው፣ ብዙ ማህበሮች ነው ስሜ የሚያነሱ የሚጠሩ። ግን እኔ ቀጥታ ከነዚህ ማህበሮች ወይ ደግሞ እነዚህ የማህበሮች መርከብ ባህር ውስጥ ሄዶ እርዳታ የሚያቀርቡ ቀጥታ ግኙነት የለኝም፣ አልነበረኝም፣ የለኝም አሁንም። የእኔ ቀጥታ ግኙነቴ ከሀይል ባህር ነው። እነሱ ደግሞ ለዛ ባህር ውስጥ ሆኖ የሚሰሩ ሰዎች በወቅትን ያስተላልፋሉ። ቀጥታ መገናኛቸው ማህበሮች በኢሜይል አራት ማህበሮች ነበሩ። እነሱ ደግሞ ይሄ ሜዲች ሴንሳ ፍሮንቲየር ኤምኤስኤፍ ች ወሰመት እና መዋስ እነዚህ አራት ብቻ ናቸው። በእሱም በኢሜይል ነው የላኩት እንጂ በቻት ወይ ድብቅ የሆነ ግንኙነት የሚል ብዙ ጽሁፎች ወጥተዋል በዚህ ሳምንት። ይህ ሁሉ ከሀቅ የራቀ ውሸት ወሬ ነው የተወራ። ስለዚህ አሁንም እነዚህ ስሜ ያነሱ የጸጥታ ሰዎች በእንዴት መልክ ነው ስሜ የተነሳው ወይ የሰሙት ወይ ያዩት። የታወቀ ነገር የለም። አሁን እናየዋለን። ከአቃቤ ህጉ የደረሰው መልእክት አለ። መልእክቱ የደረሰኝ እስካሁን ከአቃቤ ህጉ ምርመራ እየተደረገ እንደሆነ ነው። ምርመራው ከተጀመረ ሀያ አራት ኖቬምበር በፈረንጅ አቆጣጠር ሁለት ሺህ አስራ ስድስት ነው የጀመረው። የምርመራው እስካሁን ግን በድብቅ ተይዞ ስለቆየ አሁን ዛሬ ሳምንት ነው ለእኔ ይህ ምርመራ እየተደረገ መሆኑን ያሳወቁን። ስለዚህ ምርመራ እንዳለ ነው የተነገረኝ እንጂ ሌላ ይሄ ገበን አገኘን ወይ ይሄ ህገወጥ ስራ ሰርተሃል የሚል ክስ የቀረበልኝ ነገር እስካሁን የለም። ጉዳዩ የሚከታተል ጠበቃ አዘጋጅተዋል ወይ? አዎ፣ ልክ ይሄ መልእክ እንደደረሰኝ ወዲያው ወደ ጠበቃ ሄጄ ሁኔታው እንዲከታተል እና ቶሎ ከአቃቢ ህጉ ተገናኝተን መጣራት ያለበት ነገሮችም እንዲጠራ ከጠበቃው ተስማምተን ይሄ ተዘጋጅተዋል። እንግዲህ ብዙ የሚያስቸግር ነገር የለም ነው የሚሉኝ። የሚያስቸግር ነገር የለም፣ እኔ ከህገ ወጥ የሰራሁት ነገር የለም። በግልጽና በህግ ለሚመለከተው አካል የመንግስት አካል ሀይል ባህር ነው የነበረ ግንኙነቴ፣ የሚያስተላልፈው የነበርኩ መልእክትም ከነሱ ነው። ስለዚህ ከዚህ በላይ ግልጽ የሆነ ነገር ስለሌለ